እንደምናመሽታችሁልኛል፣ የተከበራችሁ አድማጮች። ማሚቱ ደስቃ ከኢትዮጵያ፣ ማርክ ኮሪር ከኬንያ በትላንቱ 35ኛው ከሜኖባ ፍራንክፈርት ዓመታዊ የማራቶን ሩጫ ውድድር በአጥጋቢ ሁኔታ ድል ተቀዳጅተዋል። በሴቶቹ ትውልዷ ከኢትዮጵያ የሆነው ለጀርመን የምትሮጠው ፋጤ ቶላ በሁለተኝነት አጠናቃለች። በእግር ኳስ የአዲስ አበባ ከተማ ዋንጫ ውድድር በሳለፍነው የሳምንቱ ማብቂያ ቀናትም ቀጥሏል። በአጭሩ የእንግሊዙን ፕሪምየር ሊግና የስፔን ላሊጋ ጨዋታዎችንም እንመለከታለን። እነማሚቱ ደስቃ ድል የተጎናጸፉበትን የትላንቱን የጀርመን ፍራንክፈርት ማራቶን ዜና አላስቀድም። እንደ ተጠበቀው ከኢትዮጵያውያቱ ማሚቱ ደስቃና ሱቱሜ አሰፋ ከበደ ነበሩ። በ2012 መሰለች መልካሙ ያስመዘገበችውን የኮርሱን ሬኮርድ ማለት 2:21:01ን ለማሻሻል አልመው ፈጥ ነው የተንቀሳቀሱት። ባሳማኝ ሁኔታ አጋማሹን በአንድ ሰዓት 10 ደቂቃ ከ40 ሰከንድ ላይ ካለፉ በኋላ ግን ማሚቱ ቀድማ ተፈተለከች። 25ኛው ኪሎ ሜትር ላይ ግን ማሚቱ በሆድ ሕመም ተመታች። በዚያ ሳቢያ ፍጥነቷን መቀነሷን የተረዳችው ፋጤ ቶላ ቀድማ አለፈቻት። ፋጤ ቶላ የጀርመን ዜግነት ካገኘች ወዲህ በማራቶን ሩጫ ስትወዳደር ትላንት ለመጀመሪያ ጊዜ ነው። ማሚቱ ደስቃ ከ 35 ኛው ኪሎ ሜትር ጀምሮ የሆድ ህመሙ የበረታባት ቢሆንም ውድድሩን ለማሸነፍ ቆርጣ በመግባቷ ልትቋቋመው እንደቻለች ከፍጻሜው በኋላ ተናግራለች። አምስት ኪሎ ሜትር ሲቀራቸው በሁለት ደቂቃ ከ40 ሴኮንድ ስትመራ የቆየች ማሚቱ ወደ አንድ ደቂቃ ከ24 ወርዶ ታይቷል። ውጤት፣ አንደኛ ማሚቱ ደስቃ ከኢትዮጵያ፣ 22527፣ ሁለተኛ ፋጤቶላ ከጀርመን፣ 22542፣ ሦስተኛ ሳራ ጀቤት ከኬንያ፣ 22707። በትላንቱ የፍራንክፈርት ማራቶን በወንዶቹ ከአንደኛ እስከ ሶስተኛ ተከታትሎ የገቡት የኬንያ አትሌቶች ናቸው። አንደኛ ማርክ ኮሪር 20648 ሁለተኛ ማርቲን ኮስጊ 20722 ሶስተኛ ሺብሪያን ኮቱት 20728 በአራተኝነት ያጠናቀቀው አሜሪካዊው ነው። ቦቢ ከርትስ ይባላል። ኢትዮጵያውያኑ ታደሰ ቶላና ብርሃኑ አቻሜ የአምስተኛና ስድስተኝነቱን ቦታ ወስደዋል። ትላንት በፈረንሳይ የግማሽ ማራቶን ሩጫ ውድድር ተካሂዷል። በዚያ በሁለቱም ጾታዎች አሸናፊዎቹ የኬንያ አትሌቶች ናቸው። በወንዶቹ ሄንሪ ኪፕላጋት የተመራው ቡድን ሦስቱንም ቀዳሚ ቦታዎች ወስዷል። ያንደኛው ጊዜ ከአንድ ሰዓት በታች ነው፣ 59 ደቂቃ ከ28 ሴኮንድ። በሴቶቹ ጆሴሊን ጄፕኮስጊ አንደኛ፣ ፓረንዲስ ሌካፓን ሁለተኛ፣ ጎድፌ አፌራ ከኢትዮጵያ ሦስተኛው። የኔን በዚሁ ላብቃና፣ ለሌላ አትሌቲክስ ስፖርት ዜና ወደ አዲስ አበባ ልውሰዳችሁ። ገዛ ህንጽዮን መስቀል መስመር ላይ ነው። መቀጠል ትችላለህ ገዛ። የኢትዮጵያ አትሌቲክስ ፌዴሬሽን ጠቅላላ ጉባኤውን የፊታችን አርብ፣ ቅዳሜና እሑድ ያካሂዳል። ከሶስት ቀናት በሚቆየው ጠቅላላ ጉባኤው ከሚቀርቡ የስራ ሪፖርትና እቅድ በተጨማሪም ለፌዴሬሽኑ አዲስ የስራ አስፈጻሚ ኮሚቴ ምርጫ ልዩ ትኩረትን አግኝቷል። የዘንድሮውን ጠቅላላ ጉባኤ አግሮበ ያደረገው አንጋፋና ታዋቂ አትሌቶች ኃይሌ ገብረስላሴ፣ አትሌት ገዛኸኝ አበራ፣ አትሌት ደራርቱ ቱሉና አትሌት ገብረ እግዚአብሔር ገብረ ማርያም በዋናው ስራ አስፈጻሚ ኮሚቴ ውስጥ ለምርጫ በእጩነት መቅረባቸው ነው። በውድድር ዘመኑ ዓለም የተደነቀበትና ስኬታማ ኢንቨስተር መሆኑንም ከግምት ውስጥ በማግባት ኃይሌ ገብረስላሴ በአዲሱ ፌዴሬሽን በፕሬዝደንትነት ሊመረጥ ይገባል የሚሉ በርካታ አስተያየቶች ይደመጣሉ። በእግር ኳስ ዜና ስምንት ቡድኖች የተሳተፉበት አስራ አንደኛው የአዲስ አበባ ከተማ እግር ኳስ ዋንጫ አራቱን ጥሎ አራቱን ወደ ግማሽ ፍጻሜ ያሸጋግሯል ከትራንስ በስቲያ ቅዳሜ ኢትዮጵያ ኤሌክትሪክ ጅማ አባቡናን ሁለት ለአንድ ሲረታ፣ ቅዱስ ጊዮርጊስና መከላከያ ያለምንም ግብ አቻ ተለያይተዋል። ትናንት ደግሞ ደደቢት ኢትዮጵያ ንግድ ባንክን ሁለት ለአንድ አዳማ ከተማ አዲስ አበባ ከተማን አንድ ለባዶ አሸንፈዋል። ወደ ግማሽ ፍጻሜ ያለፉት አራት ቡድኖች ከነገ ወዲያ ኢትዮጵያ ኤሌክትሪክ አዳማ ከነማ፣ ቅዱስ ጊዮርጊስ ከኢትዮጵያ ንግድ ባንክ ይጫወቱና ተሸናፊዎቹ ለፍጻሜ ዋንጫ ተሸናፊዎቹ ደግሞ ለደረጃ ይጫወታሉ። በአፍሪካ ኮንፌዴሬሽን ዋንጫ ዜና ለአፍሪካ ኮንፌዴሬሽን ዋንጫ ለፍጻሜ የደረሱት የአልጄሪያው ሚጂያን እና የኮንጎ ዲሞክራቲክ ቲፒ ማዜንዴ የእግር ኳስ ክለቦች ናቸው። ቡድኖቹ የመጀመሪያውን ግጥሚያ አልጀርስ ላይ ቅዳሜ ዕለት ተጫውተው አቻ ውጤት አንድ ለአንድ ተለያይተዋል። ጆናታን ለመዝምቤ አህመድ ሀውዝን ደግሞ ለጊዜ አንጎሎችን አስቆጥረዋል። አሸናፊው የሚለይለት ወሳይ ግን ሚያፈጠ ሩብ በኮንጎ ሉሙምባሽ ከተማ ላይ በሚደረገው የመልሱ ጨዋታ ሲሆን በደርሶ መልሱ አሸናፊ አሸናፊ የሚሆነው የሁለት ሺ አስራ ስድስት አፍሪካ ኮንፌዴሬሽን ዋንጫ ባለቤት ይሆናል ማለት ነው። ወደ አውሮፓ ውስጥ ሊግ ስንሸጋገር በጊዜ አንጻር በሳምንት መጨረሻ የተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታ ውጤቶችን እንመለከታለን። ፕሪሚየር ሊጉን በእኩል ነጥብ የሚመሩት ማንቸስተር ሲቲ፣ አርሴናል እና ሊቨርፑል ተጋጣሚዎቻቸውን በማሸነፍ ግን ሲቀናቸው፣ ማንቸስተር ዩናይትድ ግን እየተንገዳገደ ነው። ማንቸስተር ሲቲ ዌስት ብሮም አራት ለዜሮ ሲነታ ጎሌቱ ኮከብ ሰርጂዮ አጉሮ ከአራቱ ሁለቱን አግብቷል። ሰንደርላንድ በሜዳውና በደጋፊው ፊት በአርሴናል አራት ለአንድ ተሸንፏል። ሳንቼዝ እና ቪሩ እያንዳንዳቸው ለአርሰናል ሁለት ሁለት አግብተዋል። ከጨዋታ ወደ ጨዋታ የተጠናከረ የመጣው ሊቨርፑል በፈጣንና ማራኪያ ጨዋወት አጨዋወት ክርስቲያን ፓላስን አራት ለሁለት አሸንፎታል። ቼልሲ ሳውዝሃምፕተንን ሁለት ለባዶ በመርታት ደረጃውንም ወደ መሪዎቹ አስጠግቷል። የጨዋታዎቹም ተካሂደዋል። ማንቸስተር ሲቲ በሀያ ሶስት ነጥብና አስራ አምስት አርሴናል በሀያ ሶስት ነጥብና አስራ አምስት አስራ ሶስት ጎል ሊቨርፑል በሀያ በሀያ ሶስት ነጥብ እና በአስራ አንድ ጎል ሰፊ ነጥብ በጎል ተበላልጦ ከአንደኛ እስከ ሶስተኛ ሲቀመጡ ቼልሲ በሀያ ሁለት ነጥብ በአራተኝነቱ ደረጃ ላይ ይገኛል። በስፔን ላሊጋ ሪያል ማድሪድ በአስር ጨዋታ ያለበሸነት ጊዜውን አጠናክሯል። ሪያል ማድሪድ አላቤዝን አራት ለባሩ ምርታት ነጥቡን ወደ ሀያ አራት ከፍ አድርጎ በላሊጋ የደረጃ ሰንጠረዥ አናት ላይ ተቀምጧል። ባርሴሎና በወራጅ ቀጠና የሚገኘውን ግራናዳ አንድ ለባዶ አትሌቲኮ ማድሪድ ማላጋን አራት ለዜሮ አሸንፏል ባርሴሎና በሀያ ሁለት ነጥብ ሁለተኛ ሲሆን አትሌቲኮ ማድሪድ እና ሲቪያ በኩል ሀያ አንድ ነጥብ በጎል ተበላልጦ ሶስተኛ ና አራተኛ ናቸው ይህ በ በኩ ያለው ሰለሞን አመሰግናለሁ ገዛ ህንጽዮን መስቀል ነበር ከአዲስ አበባ በዚሁ እንሰናበት ሳምንት በተመሳሳይ ዝግጅት እንገናኛለን እስከዚያው ሰለሞን ክፍሌ ነኝ ሰላም ደህና ቆዩ